የዩናይትድ ስቴትስ ኮንግረስ የኢትዮጵያን ሰብአዊ መብትና የተጠያቂነት ሕግ ኤች አር መቶ ሀያ ስምንት ማጽደቁን እንደሚደግፉ በሀገር ውስጥ የሚንቀሳቀሱ የተቃዋሚ ፓርቲዎች መሪዎች አስታውቀዋል። ሕጉ በሀገሪቱ እየታየ ያለውን ለውጥ አያሳይም ያለው የኢትዮጵያ መንግስት የተቃዋሚ ፓርቲ መሪዎች ግን በኢትዮጵያ እውነተኛ የለውጥ መንገድ ገና አልተጀመረም ብለዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። ሰሞኑን በዩናይትድ ስቴትስ ኮንግረስ የጸደቀው የኢትዮጵያ የሰብአዊ መብትና የተጠያቂነት ሕግ ኤችአር 128 አሁንም የተለያዩ አስተያየቶችን መጋበዙን ቀጥሏል። መንግስት ህጉን ተችቷል። ተቃዋሚዎች ግን እንደ ጠቃሚ ድል እንደሚቆጥሩት እየገለጹ ነው። የኢትዮጵያ መንግስት ለሰላምና ዲሞክራሲ አስፈላጊ የሆኑ ተጨባጭ እርምጃዎችን እንዲወስድ ይጠይቃል። በዩናይትድ ስቴትስ ኮንግረስ የጸደቀው ይሄው ኤችአር 128 የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን እንዲያነሳ፣ የጸጥታ ኃይሎች ከልክ ያለፈ ኃይል መጠቀማቸውን እንዲያስቆም፣ የመሰብሰብን መብት እንደዚሁም የፕሬስ ነፃነትን እንዲያከብር በተጨማሪም ዜጎችን የገደሉና በእስር ላይም ግርፋት የፈጸሙ በህግ እንዲጠየቁ እንዲያደርግ ኤችአር 128 ጥሪ ያቀርባል። በኢትዮጵያ መንግስት መወሰድ አለባቸው ያላቸውን ሌሎች በርከት ያሉ እርምጃዎችም ይዘረዝራል። ኮንግረሱ ይህንን ህግ ማጽደቁን እንደሚደግፉ በሀገር ውስጥ የሚንቀሳቀሱ የተቃዋሚ ፓርቲ መሪዎች ገልጸዋል። ከነዚህ አንዱ የሆኑት የሰማያዊ ፓርቲ ሊቀመንበር አቶ የሸዋሳ ሰፋ ህጉ እንዲጸድቅ የበኩላቸውን ጥረት ማድረጋቸውን በማብራራት ነው የጀመሩት። እኛ እንግዲህ እንዲጸድቅ የሚችሉትን ጥረት ከሚያደርጉ ውስጥ ነበር፣ ካደረጉት ውስጥ ነን። ስቴት ዲፓርትመንትም ኮንግረስም ገብተን ኢትዮጵያ ውስጥ የነበረውን ሰብአዊ መብት ጥሰት ራሳችን ላይ የደረሰውን ጭምር እንደምሳሌ በማድረግ አስረድተናል። ራሳችን ላይ ሲሉ ለምሳሌ እኔ ለምሳሌ ታሰረ የነበር ቶች ተደረገ ያለው ማዕከላዊ ምንድነው ጨለማ ቤት ውስጥ ቀዝቃዛ ቤት ውስጥ ለአራት ወራት ቆይቻለሁ። ከዛ በቂሊንጦ በቃሊቲ ሁሉ ምንም በሌለ በፈጠራ ክስ ከፍተኛ ስቃይ ደርሶብኛል። ቤተሰብ ላይ ችግር ደርሰዋል። ስራዬ ቆሟል። ቴሌ ነበር መሰላላ አንድ ለአስር አመት ፓርቲ ተጎድቷል። የደረሰብ ችግር በጣም ብዙ ነው። ያንን ጨምሮ ያን ምሳሌ አድርጎ አብረኝ የነበሩና አብታሙ አያሌው፣ ሌሎችም ዳንኤል ሽበሺ፣ አብረሀ ሌላውም በእኛ መዝገብ የነበረውን እንደ ምሳሌ ሌሎችንም በማዕከላዊም፣ በቅሊንጦን፣ በቃሊት የማውቃቸውን ሰዎች ሁሉ እንደ ምሳሌ እያነሳት ኢትዮጵያ ውስጥ ያለው ሰብአዊ መብት ጥሰት ብቻ ተብሎ የሚታለፍ እንዳልሆነ አፈና ግድያ፣ ስርዓት ሁሉ እንዳለ በደንብ አስረድተናል። ስለዚህ ይሄ ቢል እንዲጸድቅ ከፍተኛ ፍላጎት ከነበራቸውና ጥረት ካደረጉ እንደ ግለሰብም እንደ ፓርቲም ጥረት አድርገናል። ባለፈውም አሜሪካ ብሄድን ጊዜ አስከረም 2017 በነጮች አቆጣጠር ብሄድን ጊዜ ይህንኑ አስረድተናል። ለኢትዮጵያ ሕዝብ ጎን ቁሙ የሚል ነበረ። በእውነት የእኛንም የሌሎችንም ሰምተዋል ማለት ይቻላል። በጣም ጥሩ እርምጃ ነው ብለን ነው የምናስበው። እንግዲህ ይህ ህግ ሲንከባለል የመጣ ነው ለረዘም ላሉ አመታት ማለት ይቻላል። በተለያዩ ሂደቶች ውስጥም አልፏል። አሁን የኢትዮጵያ መንግስት እየሰጠ ያለው ምክንያት ኤችአር 128ን ለመቃወሙ ወቅታዊውን ሁኔታ መነሻ ያደረገ ነው። በሀገሪቱ ያለውን ወቅታዊ ሁኔታ መሬት ላይ ያለውን ተጨባጭ እውነታ አያሳይም ነው ያለው የኢትዮጵያ መንግስት። ሲዘረዝረው ኢትዮጵያ በለውጥ ውስጥ ነው ያለችው የቀድሞው ጠቅላይ ሚኒስትር መፍትሄዋ ካለመሆን ስልጣናቸውን ለቀዋል። የአሁኑ ጠቅላይ ሚኒስትርም የተለያዩ የለውጥ እርምጃዎችን ለመውሰድ ቃል ገብተዋል። እስረኞች ተፈተዋል፣ በሺዎች የሚቆጠሩ የሚሉና ሌሎች ነጥቦችንም እየጠቀሰ ነው የኢትዮጵያ መንግስትና ህጉ አሁን ካለው ኢትዮጵያ ተጨባጭ ሁኔታ ጋር አይሄድም ነው ሲጠቃል። ምንድን ነው ስራ በዚህ ላይ እንደው በደንብ ነው የሚሄደው የለውጥ ሀይል ለሆኑ በኦህዴድም በብአዴንም ውስጥ ላሉ ሰዎች የራሳቸውን ዶክተር አብይን ጨምሮ በጣም የሚረዳ ነው ይሄ ህግ። ማንኛውም ህግ የሚጥስ ካለ ይኖራል ደግሞ እነሱ ውስጥ ያንን ስርዓት ለማያስያዝ ይረዳል። በተረፈ የማይመለሱ እኮ ጥፋቶች አሉ። የሰው ህይወት ጠፍቷል፣ አካል ጎሏል። እሱን ወደ ኋላ መመለስ አይቻልም። አይቻለም። ከአሰፋ ማሩ ጀምሮ እስከ አያንቱ እስከ ትናንት ነዋ ድረስ ግድያ አለ። ምኑ ነው የተሻሻለው? አሁንም አርባ ምንጭ ላይ ስራ አለ። ይሄ ለምሳሌኛ አባላት ታስረዋል። ቅድም እንዳልኩህ አያንቱ መሀመድ አሁን ከትናንት ወዲያ ሞታለች። እንደው የሚረዳ ነው እንጂ ያደርገውን ነው ሚሪ ያደርገውን ነው ምላ ። ስለዚህ ግድያ አልቆምም። ግድያ ለመቆሙ ብቻ አይደለም እስክንድር፣ የሚያሳዝነው ተጠያቂ አለመኖሩ መኖር ከ97 በፊትም፣ ከ97ም ከዚያም በኋላ የገደለ ሰው በብዙ አፍሪካ ሀገሮች እኮ ዋናው ተከል ነው የሚሉት ነገር ሩዋንዳንም ጨምሮ አንድ ሰው ህይወት ሲያጠፋ ይጠየቃል። ወታደር ይሁን ባለስልጣን ይሁን ማንም ይሁን ኢትዮጵያ ውስጥ ተጠያቂ እስካሁን ድረስ ለጠፋው ሕይወት ቢሾፍቱ ላይ ይሁን ወልዲያ ላይ ይሁን 97 አዲስ አበባ ላይ ይሁን 83 ሲገቡ ይሁን ለሞተው ሰው ሁሉ አንድ ሰው የተጠየቀ ፍርድ ቤት ይቆማ የለም። ስለዚህ እንደው በደንብ መግፋት ነው ያለበት። ይሄ ቢል ብዙ ሰዎች መጠየቅ አለባቸው ብለን እናስባለን። ስለዚህ ወቅታዊ ሁኔታ እንደውም ይህንን የሚጠይቅ ነው። በእኛ እምነት የእውነተኛ ለውጥ መንገድ ገና አልተጀመረም። የመያድ ፕሬዝዳንት ዶክተር በዛብህ ደምሴ ተመሳሳይ ሀሳብ አንጸባርቀዋል። በኢትዮጵያ ያለው የሰብአዊ መብት ችግር ለዓመታት የቀጠለ መሆኑን ያስታወሱት ዶክተር በዛብህ ኮንግረሱ ህጉን ለማጽደቅ የወሰነውም ከብዙ ትዕግስት በኋላ እንደሆነ ያብራራሉ። ይሄ ነገር ለብዙ ጊዜ የቆየና በተደረጉት ከምርጫ በኋላ በኢትዮጵያ ህዝብ ላይ በደረሰው ስቃይና ችግር ምክንያት ተግባራዊ ሊሆን ችሏል። አሁን በአሜሪካን ኮንግረስ ያም ሆነ ይህ ኢትዮጵያ መንግስት እያለ ያለው እኔም በሬዲዮ ስሰማ ሳዳምጥ አሜሪካን መንግስት በኢትዮጵያ ነጻ በሆነች ሀገር ውስጥ ገብቶ ይሄን አይነት ነገር ማድረግ የለበትም የሚል ነግለ የሉዓላዊነትም ጥያቄ አንስተዋል አንስተዋል። ይሄ አለ እኔ እንደሚመስለኝ የአሜሪካ መንግስት የኢትዮጵያ መንግስትን ተግባሩን እኔ ልስራል ብሎ የገባ ሳይሆን በእኔ እምነት የአሜሪካ ኮንግረስ የኢትዮጵያ አስተዳደር ውስጥ ገብቶ ልቆጣጠር ሳይል ይሄንን እርምጃ የወሰደው የኢትዮጵያን መንግስት ለብዙ ጊዜ መክሮ ዴሞክራሲን እንዲያሰፍን፣ የኢትዮጵያውያኖችን መብት እንዲጠብቅ፣ ሌሎቹንም ነገሮች እንዲጠ ምክንያቱም ይሄንን የሚያደርግበት ምክንያት አለው። ያ ምክንያት ምንድን ነው? የአሜሪካ ኮንግረስ ኢትዮጵያ ለአሜሪካ ወዳጅ እንደሆነች ያውቃል። ያ የወዳጅ አገር ምክር አይነት ነው። እኔ እንደሚመስለኝ ተአሻሽል አገር ውስጥ ያለውን ጭቆናና የሰብአዊ መብትን አስተካክል፣ ዴሞክራሲን አስፍን እና አንድ ቁም ነገር አለ እኮ ኮንግሬስም ሆነ አሜሪካ መንግስት ለኢትዮጵያ ሕዝብ እኮ ብዙ የሚያደርጉት እርዳታና ጥቅም እኮ ወዳጅ ስለሆኑ ነው። ስለዚህ በእኔ እምነት ይሄ ኤችአር 128 መንግስት የሚከተለውን ፖሊሲ የሚያሻሽልበትን መንገድ ለመምከርና ተሻሽሎ ከተገኘ እኮ የማይነሳበት ምክንያት የለም። ኤችአር 128ን ኮንግረሱ ከማስተላለፉ በፊት በእኔ እምነትን ለዚህ መንግስት ብዙ ብዙ ብዙ ብዙ ምክር ሰጥቷል ብዬ ገምታለሁ። የኢትዮጵያ መንግስት እንደሚለው ግን ኤችአር 128 መሬት ላይ ያለውን ተጨባጭ ሁኔታ ከግምት አላስገባም፣ ውሳኔው ወቅቱን የጠበቀ አይደለም፣ አግባብነትም የለውም ነው ያሉት የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በተለይ ባለፉት ሶስት አመታት ያጋጠሙን ችግሮች ሁላችንንም ያሳዘነ ነው። ይህን ለመለወጥ ደግሞ በተለይ አዲሱ አመራር ለወቅታዊ ችግር ተገቢው ምላሽ ለመስጠት ለምሳሌ በንግግራቸው አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ግልጽ ያደረጉበት ተፎካካሪ ፖለቲካ ፓርቲዎች ጋር አማራጭ እንዳላቸው ኢትዮጵያዊ ዜጋ ሀገር ወዳድ ዜጋ ነው የምንቆጥራቸው። ጠላቶቻችን አይደሉም። ተቃዋሚም አንላቸውም። አብረን እንሰራለን እና እኛ የተወሰነ ርቀት ከዚህ በፊት ካደረግነው ርቀን መሄድ አለብን፣ እንጌጅ ማድረግ አለብን ብሏል። እነሱም ብቻ ሳይሆን ደግሞ ውጪ ያሉትም የኢትዮጵያ ጉዳይ ያገባናል የሚሉ ዲያስፖራ አባላት የሚሆኑ ተቃዋሚ ፖለቲካ ፓርቲዎችም፣ ግለሰቦች የሚሆኑ የኢትዮጵያ ጉዳይ ከሚያገባቸው ጋር ለመስራት መንግስት ራሱ ውሳኔ ያስተላለፈበትና ተግባራዊ እያደረገ ያለበት ሁኔታ አለ። ሌላው ደግሞ ከቅርብ ጊዜ ወዲህ ለምሳሌ በተለያዩ ምክንያቶች የታሰሩ በሺዎች የሚቆጠሩ ዜጎቻችን እንዲፈቱ መንግስት ወስኖ ክሳቸው ተቋርጦ አንዳንዶቹ ደግሞ በይቅርታ እንዲፈቱ ተደርጓል። ይሄ ቀጣይነት ያለ ሂደትም ነው። በአንድ በኩል በዲሞክራሲ ምህዳሩ ደግሞ የመደራጅ መብት፣ መረጃ የማግኘት መብት፣ የሚዲያ ነጻነት በምፈለገው ደረጃ እንዲያድጉ ክፍተቶችን እየለየን የሪፎርም ስራዎችን እየሰራ ነው ያለ። ይሄ ባለበት እንግዲህ ተጨባጭ የሆኑ እርምጃዎች እየተወሰደ ባለበት ምን እንዲያመጣ ነው ይሄ ውሳኔ በአሁኑ ጊዜ የሚተላለፈው? በኢትዮጵያና በዩናይትድ ስቴትስ መካከል ያለው ጠንካራ ግንኙነትም ኮንግረሱ ህጉን በማሳለፉ ምክንያት አይስተጓጎልም ነው ያሉት ሚኒስትሩ። ኮንግረሱ በሙሉ ድምፅ ያሳለፈው ኤችአር 128 በመቀጠል ለዩናይትድ ስቴትስ ሴኔት ይቀርባል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ